ለአስርተ ዓመታት የተደረገው የጥናት የሲጃራን አደገኛነት አረጋግጧል። አንዳንድ ሰዎች በቀን የተወሰነ ምናልባትም አስር ወይም ከዛ ያነሰ ሲጃራን ማጨስ በጤና ላይ የሚያደርሰው ጉዳት በጣም አነስተኛ እንደሆነ ይገምታሉ። በሲጃራ ምክንያት የሚከሰቱ በሽታዎች እንደ ሳምባ ካንሰርና ከልብ ጋር የተያያዙ ህመሞች የሚይዟቸውም አይመስላቸው። የዩናይትድ ስቴትስ ብሔራዊ የካንሰር ጥናት ማዕከል ሊቃውንት እንዲህ አይነቱን ግምት ይነቅፋሉ። አነስተኛ ሲጃራ ማጨስ ጤና ላይ የሚያስከትለውን ጫና የገመገሙ እነዚህ ሊቃውንት ሶስት መቶ ሺህ ጎልማሶችን ያሳተፈ ጥናት ነበር ያደረጉት። የስነ ህዝብ የጥናት ተመራማሪ ማኪ ኢኖቻይ ናቸው። በካንሰር የምርምር ማዕከል ይህንን ጥናት በቀዳሚነት ያካሄዱት ከማያጨሰው ጋር ሲነጻጸር በማጨሱ ምክንያት የህይወት ዘመኑ አንድ ነጥብ ስድስት ጊዜ ያህል ሊያጥር እንደሚችል ተረጋግጧል። በተለይም በየቀኑ ያለማቋረጥ ሲጃራን የሚያጨሱ ጎልማሶች እድሜ አጭሰው ከማያውቁት ጋር ሲነጻጸር አንድ ነጥብ ዘጠኝ ጊዜ ያህል ህይወታቸው ሊያጥር እንደሚችልም ተረጋግጧል። ጤና ላይ የሚያደርሰው ጉዳት የሚያጨሱትን ሲጋራ ቁጥር ከቀነሱት ይልቅ ጨርሶ ያቆሙት ላይ ቀንሶ ታይቷል። ያለማቋረጥ ከሚያጨሱት ጋር ሲወዳደር አልፎ አልፎ የሚያጨሱት ላይ የሚደርሰው የጤና እክል በመጠኑ ቀንሶም ታይቷል። ማጨስን ቆርጠው የተዉት ሰዎች ደግሞ ለህመም መጋለጣቸው ቀንሷል። ጥናቱ ከ59 እስከ 82 የዕድሜ ክልል ላይ የሚገኙ ሰዎችን ያካተተ ነበር። የጥናት ጥያቄዎቹ ለተሳታፊዎች እንዲደርስ የተደረገው እንደ አውሮፓውያን አቆጣጠር ከ2004 እስከ 2005 ዓ.ም ነበር። በጥናቱ ከተካተቱት ውስጥ የተወሰኑት የ15 ወይም ከዚያ በታች የዕድሜ ክልል ላይ እያሉ ነው ሲጋራን ማጨስ የጀመሩት። አስር አመት ከፈጀ ክትትል በኋላ በቀን አንድ ሲጃራ ወይም ከዚያ በታች የሚያጨሱ ሰዎች ፈጽሞ ሲጃራ ነክተው ከማያውቁት ጋር ሲወዳደሩ ዘጠኝ በመቶ ለሳንባ ካንሰር እንደሚጋለጡ ተመራማሪዎቹ ደርሰውበታል። በኋላም እነዚህ አጫሾች ላይ ለአስር አመት በተደረገ ክትትል በቀን አንድ ሲቻራ ወይንም ከዚያ ያነሰ ያጨሱ በካንሰር የመያዛቸው እድል ዘጠኝ በመቶ ጨምሯል በቀን ከአንድ እስከ አስር ሲጃራ ከሚያጨሱት ጋር ሲነጻጸር በአስራ ሁለት በመቶ ከፍ ያለ ሆኖ ተገኝቷል። ያለ ጊዜ ሞትና ከልብ ጋር ተያያዥነት ላላቸው ሕመሞችና ከሳምባ ጋር በተያያዘ የሚከሰቱ የመተንፈሻ አካላት ችግሮችም ጨምረው ታይተዋል። በእነዚህ ተሳታፊዎች ላይ በተደረገው ሁለተኛ ጥናት በዩናይትድ ስቴትስ በሚታተመው አሜሪካን ጆርናል ኦፍ ፕሪቨንቲቭ ሄልዝ የጤና መጽሔት በየትኛውም እድሜ ክልል ላይ የሚገኙ ሰዎች ሳይዘገዩ ሲጃራም ቢያቆሙ የተሻለ እንደሆነ የሚመክር የሚቁጥር ጽሁፍ ለንባብ አቅርቧል። በስልሳዎቹ የዕድሜ ክልል ላይ ሲጃራን ማጨስ ያቆሙ ሰዎች በሰባዎቹ እድሜ ክልል ላይ ካሉ ከሚያጨሱ ሰዎች ጋር ሲነጻጸር 23 በመቶ ያለ ጊዜ የመሞታቸው እድል ቀንሶ ታይቷል፣ ሲሉ ምርምሩን በመምራት ላይ የሚገኙት ሳራ ናሽ አስታውቀዋል። ከሳምባ ጋር በተያያዘ ለሚከሰት ችግር ሐኪምና የአሜሪካን የሳምባ ተቋም ዋና አማካሪ የሆኑት ኖርማን ኤደልማን ሁለቱም ጥናቶች አሳማኝ ናቸው፣ ምክንያቱም በሁለቱም ጥናቶች ላይ በርካታ ሰዎች ተሳትፈውበታል፣ በማለት የጥናቱን ጥንካሬ ገልጸዋል። መረጃውን አሁን አውጥቼ ማሳየት እችላለሁ። በስድሳዎቹ ዓመታት የዕድሜ ክልል ውስጥ ሆናችሁ እንኳ ማጤስ ብታቆሙ በሕይወት የምትኖሩበትን ጊዜ ማራዘም ትችላላችሁ። በፍጥነት ሲጃራን ማጨስ ማቆም የተሻለ መሆኑን ጥናቶቹ እንዳረጋገጡ፣ ሱስን ለማቆም መቼም ዘገየ እንደማይባል ኤድልማን ተናግረዋል።